ይህ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው አገልግሎት ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ሐሙስ ታህሳስ 14 2008 ዓ.ም ፕሮግራማችን ነው። የኦሮሞ ፌዴራሊስት ኮንግረስ አባሎቻችን እየታሰሩብን ነው ይላል። ዛሬ ከ12 ሰዓት በኋላ 12 ሰዓት ተኩል ግድም አዳማ ከሚገኘው መኖሪያ ቤቱ አቶ በቀለ ገርባ በጸጥታ ኃይሎች ተይዞ ቤቱ ተፈትሾ ተይዞ ተወስደዋል። በቁጥጥር ስራ ውለውታል። ከዚህ በላይ ምንም የተገኘ መረጃ የለንም። የት እንደወሰዱት አናቅም። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ ናቸው። ዝርዝሩ በአብይ ርዕስ ይቀርባል። ከዛሬ ሐሙስ መደበኛ ዝግጅቶች መካከል አካባቢ ደህንነት ጥበቃ ፕሮግራም ይቀርብና ሌሎች ወቅታዊ ዘገባዎች ይከተላሉ። ርዕሶች ላይ ይኖራሉ። ዛሬ አድማጮች የአውሮፓውያኑ የገና ዋዜማ ነው። ነገ ዋናው በዓል ገና። የበዓሉ አክባሪዎች በሙሉ እንደምናችሁ እንኳን አደረሳችሁ እንላለን። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። ከአሁኑ ከምሽቱ ሶስት ሰዓት የምናስተናግዳችሁ እኔ አዳነች ፍሳዬና፣ እኔም አዲሱ አበበነን። ንጉሡ ታምሬ ፕሮግራሙን ይመራል። አሁን በቅድሚያ የምሽቱ የዓለም ዜና። ዩናይትድ ስቴትስ በቅርቡ በጅቡቲ የተከሰተውን የግጭት ተግባራት ግዛ የታሰሩት ተቃዋሚ መሪዎች በአስቸኳይ እንዲፈቱ ጥሪ አድርጋለች። ጅቡቲ ያሉ ተቃዋሚዎች እንደሚሉት የጸጥታ ኃይሎቹ ባለፈው ሰኞ በመዲናይቱ በተካሄደ ሃይማኖታዊ ስብሰባ ላይ ተኩስ ከፍተው 19 ሰዎች ተገድለዋል። በሀገሪቱ ያለ የአሜሪካ ድምፅ ሬዲዮ ዘጋቢ ከተገደሉት ሰዎች ሌላ ከ10 በላይ የሚሆኑት እንደቆሰሉ ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ባወጣው ዘገባ የጅቡቲ መንግስት የዜጎቹን የመናገር በሰላማዊ መንገድ የመሰብሰብና የመደራጀት መብት እንዲያከብር ጠይቋል። የጅቡቲ መንግስት ግጭት ለማስወገድና ከስምንት ቀናት በኋላ በሚጀመረው አዲስ ዓመት ሰላማዊና ግልጽነት የሰፈነበት ፕሬዝዳንታዊ ምርጫ እንዲካሄድ ለማስቻል ከተቃዋሚዎች ጋር መነጋገሩን እንዲቀጥል የአሜሪካው የውጭ ጉዳይ ሚኒስቴር አሳስቧል። የጅቡቲ መንግስት በበኩሉ የጸጥታ ኃይሎቹ የተኮሱት የታጠቁ ሰዎች ጥቃት ከከፈቱባቸው በኋላ ነው ይላል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ለሊቢያ ብሔራዊ አንድነት ባለፈው ሳምንት በድርጅቱ ሸምጋይነት የተፈረመውን ስምምነት በመደገፍ ትናንት በሙሉ ድምፅ አጽድቆታል። የአሜሪካ ድምፅ ሬዲዮ ዘጋቢ ቪክተር ቤቲ ያጠናቀረውን ዘገባ ቆንጅታ የታቀርባለች። ሞሮኮ ውስጥ የተፈረመውን ስምምነት የሀገሪቱ ተቀናቃኝ አስተዳደሮች አባላት በሰላሳ ቀናት ውስጥ ተግባራዊ እንዲያደርጉ የጸጥታ ምክር ቤቱ አሳስቧል። ረቂቅ ውሳኔውን ያቀረቡት በመንግስታቱ ድርጅት የብሪታንያ አምባሳደር ማቲው ራይክሮፍት ለጋዜጠኞች በሰጡት ቃል የስምምነቱ ፈራሚዎች ቃል በገቡት መሰረት የሊቢያ የብሔራዊ አንድነት መንግሥት መቀመጫው ትሪፖሊ ውስጥ ሆኖ እንዲመሠረት በአንድ ድምፅ ድጋፋችንን ሰጥተናል። ለሊቢያ አዎንታዊ እርምጃ ነው። ስምምነቱን እስካሁን ያልፈረሙትም ወገኖች በሙሉ እንዲፈርሙና በሚቋቋመው የአንድነት መንግሥት ውስጥ እንዲሳተፉ እናሳስባለን። በሩ አሁንም ክፍት ነው። ዓለም አቀፉ ማኅበረሰብ ሊቢያውያን በሙሉ የሚገባቸውን መረጋጋትና ብልጽግና የሰፈነበት የወደፊት ዕጣ ፈንታ እውን እንዲሆንላቸው የሚቋቋመውን አዲስ የብሔራዊ ስምምነት መንግስት ለማገዝ ዝግጁ ነው ሲሉ የብሪታንያው አምባሳደር አክለዋል። ለሜዲትራኒያን አካባቢው የፍልሰት ቀውስ አስተዋጽኦ እያደረጉ የሚገኙትን ሽብርተኞችና የወንጀል ቡድኖችን እንዲዋጉም ጭምር እንረዳለን ሲሉም ጨምረው አስረድተዋል። በሳን ፍራንሲስኮ ዩኒቨርሲቲ የመካከለኛ ምስራቅ ተንታኝ ስቴፈን ዙነስ በበኩላቸው የጸጥታ ምክር ቤቱ እርምጃ ጥሩ ሆኖ ሳለ ለሊቢያ ላለፉት አራት ዓመታት ርቋት የኖሩትን ሰላምና መረጋጋት ማምጣት ለመቻሉ ዋስትና የለም ነው የሚሉት። ተንታኙ እንደሚናገሩት ሊቢያ ውስጥ የብሔራዊ አንድነት መንግስት እንዲቋቋም ዓለም አቀፉ ማህበረሰብ አንድ ላይ ሆኖ እንዲሸመግል ያነሳሳው የእስልምና መንግስት ብሎ ራሱን የሚጠራው ቡድን የደቀነው ስጋትና ወደ አውሮፓ የሚጎርፈው ስደተኛ ብዛት ነው። ለሁለት ዓመታት ያህል በሃይማኖታዊ ብጥብጥ ስትታመስ በቆየችው ማዕከላዊት አፍሪካ ሪፑብሊክ ሲጓተት የቆየው የፕሬዝደንታዊና ምክር ቤታዊ ምርጫ የፊታችን እሁድ ሊካሄድ ታቅዷል። በሁከቱ በብዙ ሺ የሚቆጠር ህዝብ ተገድሏል። ወደ አንድ ሚሊዮን የሚጠጉ ሰዎች ተፈናቅለዋል። ብዛት ያለው ብቁ መራጭ ገና የድምፅ መስጫ ካርድ ባለማግኘቱ በምርጫው መካሄድ ላይ ጥርጣሬ መስፈሩ አልቀረም። የአሜሪካ ድምጽ ሬዲዮ ዘጋቢ ቪክተር ቢቲ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። የሁዱ ምርጫ የሚካሄደው ታጣቂ ቡድኖች አሁንም ሁከቱን ቀጥለው በሚገኙበት ሁኔታ ውስጥ ነው። ማዕከላዊ አፍሪካ ሪፑብሊክ ወደ ሃይማኖት ግጭት ያቆለቆለችውን እንደ አውሮፓውያን አቆጣጠር መጋቢት 2013 ዓ.ም ፕሬዚደንቱን ፍራንሷ ቦዚዜን አብዛኛው ተዋጊው ሙስሊም የሆነው የሽምቅ ተዋጊ ቡድን ሰሌካ መፈንቅለ መንግስት አድርጎ ከገለበጣቸው በኋላ መሆኑ የሚታወስ ነው። ታዲያ ፈረንሳይ ወታደሮቿን ብታዘምትና የተባበሩት መንግስታት የሰላም አስከባሪ ቡድን ቢያሰማራም ብጥብጡ ሊገታ አልቻለም። ሁከቱ ቢቀጥልም ባለፈው ሳምንት በተካሄደው ህገ መንግስታዊ ውሳኔ ህዝብ 38 ከመቶ መራጭ ህዝብ ወጥቶ ድምፁን ሰጥቷል። የፕሬዝደንት ስልጣን በሁለት የአምስት ዓመት ዘመን እንዲወሰን፣ የጦር ሰራዊቱ ስልጣን እንዲገደብና የሃይማኖት ነጻነት እንዲከበር የቀረቡትን ህገ መንግስታዊ ለውጦች በከፍተኛ ድምፅ ደግፏል። ከናይሮቢ የሰብአዊ መብት ተመራማሪ ሉዊስ መች ምርጫው መቼ የሚካሄድ የመጀመሪያ እርምጃ ብቻ ነው የሚሆነው ሌሎች እርምጃዎች መቀጠል ይኖርባቸዋል ብለዋል። ምርጫ መካሄዱ በራሱ ብጥብጡን ሊያስቆም አይችልም፣ ዘላቂ ሂደት ይጠይቃል። ከባድ ወንጀል የፈጸሙ ሰዎችን በተጠያቂነት መያዝ፣ ተጨባጭ የሆነ እርቀ ሰላም መካሄድ ይኖርበታል። ትርጉም ያለው የልማት እቅድም ያስፈልጋል። ሂዩማን ራይትስ ዋችና ሌሎችም ለመብት ተሟጋች ቡድኖች በሀገሪቱ የተፈጸሙ የጦርነት ወንጀልና በሰብና ላይ ወንጀል መፈጸምን ጨምሮ የተለያዩ ወንጀሎች ተጠያቂዎችን የሚዳኝ ልዩ ፍርድ ቤት እንዲቋቋም ጥሪ አቅርበዋል። የናይጄሪያው ፕሬዚዳንት ሙሐማዱ ቡሀሪ አገራቸው በቦኮ ሀራም ላይ ቴክኒካዊ ድል አግኝታለች ይላሉ። ፕሬዚዳንቱ ይህን ያሉ ጽንፈኛውን ቡድን ለማሸነፍ ያስቀመጡት የጊዜ ገደብ ከመድረሱ በፊት ነው። ቡሃሪ ትናንት ማታ ለአንድ የብሪታንያ ራዲዮ ሲናገሩ ቦኮ ሃራም በፀጥታ ኃይሎችና በህዝብ ማዕከሎች ላይ መደበኛ ጥቃቶች ለማካሄድ የማይችልበት ደረጃ ላይ ደርሷል ብለዋል። በአሁኑ ወቅት ቦምቦችን በማፈንዳት ተግባር ላይ ለማትኮር እንደተገደደም ተናግረዋል። ፕሬዚዳንት ቡሃሪ ባለፈው መጋቢት ወር ለፕሬዚዳንትነት በተወዳደሩበት ወቅት ያሸነፉት ቦኮ ሀራምን ከምድረ ገጽ አጠፋለሁ የሚለውን ቃል ባካተተ የምርጫ ዘመቻ እንደነበር ይታወሳል። ሌሎች ወገኖች ግን አስተዳደራቸው የሚያወራው ስኬት የተጋነነ ነው ይላሉ። ቦኮ ሀራም የአጥፍቶ ጠፊ ጥቃቶች ማካሄዱን ቀጥሏል፣ ወደ አጎራባች ሀገሮች ኒጀር፣ ካሜሩንና ቻድም ተስፋፍቷል ይላሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በዓለም ዙሪያ በነገው ዕለት የሚውለውን የአውሮፓውያን ገና ለማክበር የማይችሉ ክርስቲያኖችን በማሰብ መግለጫ አውጥተዋል። ኦባማ ዛሬ ባወጡት መግለጫ እሳቸውና ባለቤታቸው ሚሸል ኦባማ እስላማዊ መንግስት ነኝ የሚለው ቡድንን በመሳሰሉት በመካከለኛው ምስራቅ ከጥንታዊ አካባቢያቸው የተባረሩ ሰዎችን እንደሚያስቡ ገልጸዋል። ወደ አፍሪካ ዜና እንደገና ስንመለስ የሶማሊያና የብሩንዲ መንግስታት ነገ የሚውለው የአውሮፓውያን የገና በይፋ እንዳይከበር አዘዋል። የሶማሊያ ባለስልጣናት ከአውሮፓውያንና ገናና ከአዲስ ዓመት ጋር የተያያዘ የገና በዓል ማለት ነው። በዓሎች የእስላም ባህልን የሚጻረር በመሆኑ እስላማዊ ጥቃት ሊጋብዙ ይችላሉ ብለው አስጠንቅቀዋል። የአልሻባብ አማጽያን ባለፈው ዓመት በገና እለት በሞቃዲሾ አውሮፕላን ማረፊያ ላይ ባደረሱት ጥቃት ቢያንስ 12 ሰዎች መግደላቸው አይዘነጋም። በብሩናይ ደግሞ ስልጣን ሱልጣን ሀሰን ቦልኪያ የአገሪቱን ወደ ሸሪያ ሕግ እያንቀሳቀሱ ነው። የብሩናይ ሃይማኖታዊ መሪዎች ከገና በዓል ጋር የተሳሰሩ በአምልኮና በሌሎችም በይፋ እንዳይታዩ አግደዋል። ሙስሊሞች ከገና በዓል ጋር የተያዘ ተደርጎ ሊተረጎም በሚችል ማንኛውም አይነት ተግባር ላይ እንዳይሳተፉም አዘዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሶሪያው የውጭ ጉዳይ ሚኒስትር ሀገራቸው በጀኔቫ በሚካሄደው የሰላም ንግግር ካለምንም የውጭ ጣልቃ ገብነት ለመሳተፍ ዝግጁ ናት ብለዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በሶሪያ የሚካሄደውን እርስ በርስ ጦርነት ለማቆም ዓለም አቀፍ እቅድ ካጸደቀ ለአንድ ሳምንት የሚጠጋ ጊዜ ካለፈው በኋላ ነው ሶሪያ ምላሽ የሰጠችው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮቻችን፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። መልካም የገና ዋዜማ ይህንን ሙዚቃና ሌላም ቅንብር የዛሬውን የክሪስማስ ኢቭ የገና ዋዜማ ምክንያት ለማድረግ ያዘጋጀን ወደ ኋላ ላይ ይደመጣል። አሁን አድማጮች የዕለቱ አብይ ርዕስ ይቀጥላል። ከአዲስ አበባ ማስተር ፕላንና ከኦሮሚያ ከተሞች አዋጅ ጋር ተያይዞ ኦሮሚያ ውስጥ በተነሳው ተቃውሞና ግጭት የብዙ ሰው ሕይወት መጥፋቱና ብዙ ሰው መታሰሩ ተዘግቧል። በጠፋው ህይወት ላይ መንግስትና ተቃዋሚዎች የሚሰጡት የተለያዩ ቁጥሮችን ነው። ዛሬ የቀድሞ ዋና ጸሐፊውና ባለፈው ዓመት ከእስራት የተፈቱት አቶ በቀለ ገርባ ማምሻውን መታሰራቸውን የኦሮሞ ፌዴራልስት ኮንግረስ አስታውቋል። የፓርቲውን ዋና ጸሐፊ አቶ በቀለ ገርባን ጽዮን ግርማ አነጋግራለች። እነሆ አቶ በቀለ ነጋን ነው ያነጋገርኩት አዳነች ከአራት ዓመታት የእስር ቆይታ በኋላ የእስር ጊዜያቸውን ጨርሰው ከአምስት ወራት በፊት የተፈቱት የቀድሞ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ በዛሬው ዕለት ታሰሩ። የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ለአሜሪካ ድምጽ እንደተናገሩት በፓርቲያቸው አመራር አባላት ላይ በታዛቢዎቻቸው፣ በደጋፊዎቻቸውና ህገ መንግስቱን አክብረው መብታቸውን ሲጠይቁ በነበሩት ላይ ሁሉ ከፍተኛ የእስር ዘመቻ እየተካሄደ እንደሆነ ነው በዛሬው ሁለት ለእስር የተዳረጉትን አቶ በቀለ ገርባን አስመልክተው አቶ በቀለ ነጋ የተናገሩት ዛሬ ከአስራ ሁለት ሰዓት በኋላ አስራ ሁለት ሰዓት ተኩል ግድም አዳማ ከሚገኘው መኖሪያ ቤቱ አቶ በቀለ ገርባ በጸጥታ ኃይሎች ተይዞ ቤቱ ተፈትሾ ተይዞ ተወስደዋል። በቁጥጥር ስር አውለውታል። ከዚህ በላይ ምንም የተገኘ መረጃ የለንም። የት እንደወሰዱት አናቅም። በተጨማሪም የኦፌኮ ምክትል ጸሀፊ አቶ ደጀኔ ጣፋ መታሰራቸውን ገልጸዋል። ሚስተር ደጀኔ ጣፋ ምክትል ጸሐፊ ነው። የኦፌኮ ምክትል ጸሐፊ እሱ በቁጥጥር ስር ውሏል። ዛሬ እስካሁን ከዚሁ ጉዳይ ጋር በተያያዘ በርካታ ሰዎች እየታሰሩ እንደሚገኙ አቶ በቀለ ነጋ መጠነ ሰፊ የሆነ እስራት መቀጠሉንም ጨምረው ገልጸዋል። እስካሁን ከሶስት ሺህ አምስት መቶ የሚበልጡ ሰዎች በቁጥጥር ስር ናቸው። እነኝህም ከምዕራብ ሸዋ ጀምሮ እስከ ወለጋ እስከ ደምቢ ዶሎ ድረስ እና ከዚህ ደግሞ አርሲ ውስጥ ልባቦር ውስጥ በአብዛኛው የታሰሩ ሰዎች በዚህ ባለፈው ምርጫ ተወዳዳሪ የነበሩ፣ ታዛቢ የነበሩ፣ ተሳታፊ የነበሩ፣ ደጋፊ የነበሩ ላይ ነው ያነጣጠረው እስራቱ። ሞቱት ሰዎች ኦልሬዲ ከሰማንያ በልጧል። የደረሱበት ደግሞ ያልታወቀ ከሶስት መቶ በላይ አሉ። ምክንያቱም ለሊት ለሊት ከእስር ቤት ይወስዷቸዋል የት ቦታ እንዳደረሷቸው የማናቃቸው ብዙ አሉ። መንግስት ሁልጊዜም ቢሆን ሰዎች ሰብአዊ መብታቸውን ተጠቅመው ለሚያቀርቡት ጥያቄ ምላሽ በመስጠት ከማስተካከል ይልቅ በሌሎች ላይ ጣቱን በመጠቆም ሌላ ህገወጥ እርምጃ እንደሚወስድ የገለጹት አቶ በቀለ ህዝቡ በሰላማዊና ህገ መንግስታዊ መንገድ ብሶቹን ስለገለጸ ነገሩን ወደ ሌሎች ማላከቅ የተለመደ ነው። ወደ እኛ እያላከቁ በተያያዘም ሶስት የዩናይትድ ስቴትስ ምክር ቤት አባላት በኦሮሞ ዜጎች ላይ በየጊዜው የሚደርሰው መንገላታት፣ ስደት፣ ሞትና እስራት አሳሳቢ መሆኑን ጠቅሰው እንደዚህ አይነት በሰላማዊ ተቃዋሚ ላይ የሚወሰደው የኃይል እርምጃ ለአሜሪካ እጅግ አሳሳቢ በመሆኑ ተመሳሳይ ህይወት እንዳይጠፋና ሁኔታዎች በዲሞክራሲያዊ መንገድ እንዲቀየሩ የአሜሪካ መንግስት ከኢትዮጵያ መንግስት ጋር ውይይት እንዲያደርግ የሚጠይቅ ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጆን ኬሪ ጽፈዋል። የምክር ቤት አባላቱ ኬዝ ኤልሰን፣ ቤቲ ማክሆልም እና ቶም ኤማር ለጆን ኬሪ በጻፉት ደብዳቤ ባለፈው ዓመት በተደረገ ተመሳሳይ ተቃውሞ ወደ ደርዘን የሚጠጉ ኦሮሞዎች ሲሞቱ በመቶዎች የሚቆጠሩ ታስረዋል። በዚህ ዓመት ደግሞ በይፋ መንግሥት አምስት ሰዎች መሞታቸውን ቢያረጋግጥም ጉዳዩን በቅርብ የሚከታተሉ ዜጎች ግን የሟቾች ቁጥር ከሰባ አምስት እንደሚበልጥ ነግረውናል። በቅርቡ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አካባቢውን ለማመስ በሚሞክሩ ማንኛውም ኃይል ላይ ምሕረት የሌለው እርምጃ እንወስዳለን ብለዋል ይላል የደብዳቤው አካል። ከአሜሪካ ጋር አጋር የሆኑ መንግስታት የዜጎቻቸው መብት ሲጥሱ ፊታችንን በማዞር አንችልም። ይህንን ጉዳይ አጣርታችሁ ጥፋት መፈጸሙን ካረጋገጣችሁ አስፈላጊውን ሕጋዊ እርምጃ እንድትወስዱን ጠይቃለን ይላል ለጆን ኬሪ የተጻፈው ደብዳቤ። አድማጮች፣ በዚህ ጉዳይ ላይ የኢትዮጵያ መንግስት የኮሚኒኬሽን ሚኒስትሩ አቶ ጌታቸው ረዳ አስተያየታቸውን እንዲሰጡን ጠይቀን ስብሰባ ላይ በመሆናቸው ሊያናግሩን እንዳልቻሉ ገልጸውልናል። አመሰግንሻለሁ ጽዮን። አድማጮች፣ ተያያዥ ዘገባ ነው ያለን በዛው በኦሮሚያ ክልል ላይ የሚያነጣጥር። በኦሮሚያ ክልል በሰላማዊ ሰልፈኞች ላይ የተወሰደውን የኃይል እርምጃና የተፈጸሙትን ግድያዎች ለማውገዝ በሚል የተጠራ የተቃውሞ ሰልፍ እንቅፋት እንደገጠመው መድረክ አስታውቋል። በአዲስ አበባ ሊካሄድ የታቀደው ሰላማዊ ሰልፍ የከተማው አስተዳደር እውቅና አለመስጠቱን ነው የመድረክ አመራሮች ትናንት የገለጡት። ለጊዜው ከአዲስ አበባ አስተዳደር ምላሽ ለማግኘት አልተቻለም። እስክንድር ፍሬው ነው ዘገባውን የላከልን የፊታችን እሁድ ታህሳስ 17 2008 በአዲስ አበባ ሊካሄድ የነበረው የተቃውሞ ሰልፍ መነሻውን 6 ኪሎ አካባቢ ከሚገኘው የመድረክ ጽፈት ቤት አድርጎ በአፍንጮ በር በመኮንን ድልድይ በፒያሳና በቸርችል ጎዳና በኩል ወደ ድላችን አደባባይ የሚዘልቅ ነበር። ሆኖም ይህ ሰልፍ ከአዲስ አበባ አስተዳደር እውቅና እንዳላገኘ ተገልጿል። ትናንት በተካሄደው ጋዜጣዊ መግለጫ ላይ ይህንን ያስታወቁት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ የሰልፉ ዓላማ ምን እንደሆነ ማብራርተዋል። እኛ የጻፍ ነው ደብዳቤ ያለ ለማዘጋጃ ቤት ይወቁ ነው ያለው በየት መስመር በየት አድርገን እዚሁ ላይ ያስቀምጥነውንም ጠቅሰናል። ህገወጥ ግድያዎችን እና ህገ መንግስታዊ የሆነውን የሰላማዊ ሰልፍ የማረግን መብት በመጻረር የተወሰዱ የኃይል እርምጃዎችን ለመኮንንና በዚህም ለተሰዉት ወገኖቻችን ያለንን ክብር ለመግለጽ ነው ብለው የሰልፉ አላም የመድረኩ ሊቀመንበር። የአዲስ አበባ አስተዳደር ለዚህ ሰልፍ እውቅና የከለከለበትን ደብዳቤ ቃል በቃል ነው ለጋዜጠኞች ያነበቡት። ለዚህ የተሰጠው መልስ ምንድን ነው? ይሄ እናንተ ያላችሁት አካባቢ እንደውም አንበቦሻ ለሆኖም ጥያቄዎችን ተቀብሎ ለማስተናገድ የተጠየቀው ቦታ በልማት ምክንያት የትራፊክ መጨናነቅ፣ ትላልቅ የመንግስት ተቋማት እና በርካታ የለም፣ ለነገሩ ክብደት እንስተው ይሄ ከመንግስት መስሪያ ቤት እንደ ባለስልጣን የጻፈው ደብዳቤ ነው እና በዚሁ በአክብሮት ብናነበው ይሻላል። ሆኖም ጥያቄያቸውን ተቀብሎ ለማስተናገድ የተጠየቀው ቦታ በልማት ምክንያት የትራፊክ መጨናነቅ፣ ትላልቅ የመንግስት ተቋማት እና በርካታ የከፍተኛ ትምህርት ተቋማት ያሉበት ስለሆነ በተጨማሪም አሁን ባለው የወቅት ሁኔታ ጥያቄውን ተቀብለን እውቅና ለመስጠት የምንቸገር መሆኑን እያሳወቅን በሌላ ጊዜ ለሚቀርብ ጥያቄ እውቅና የምንሰጥ መሆኑን እንገልጻለን። የሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ተጠባባቂ ኃላፊ ናቸው። በ12 04 08 ነው ደብዳቤ የጻፉልን። ያደረገው የአዲስ አበባ አስተዳደር የሰጠው ምክንያት አሳማኝ አይደለም ሲሉም ፕሮፌሰር በየነ ለጋዜጠኞች አስረድተዋል። እኛ ይወቁት ይኖራል ነው ያልነው። እለቱንም ይሁድ መረጥ ትምህርትም በማይኖርበት ጊዜ እነዚህ የጠቀሷቸው ሌሎችም የልማት ምክንያት ምናምን፣ በይሁድም ደግሞ ምንም ልማት የሚሰራ የለም መንገዶቹ ተሰርቶ ያለቁ መሆናቸውንም ስለምናጤን የታለውም በዚህ በአራት ኪሎ አርጎ ፒያሳ ደርሶ ቀጥታውን ወደዚያ የሚሄድ ኮንስትራክሽን ስለመኖሩን እርግጠኛ አይደለሁም። እኛ እንግዲህ በአመራር ደረጃ ገምግመን ለዚህ ምላሻችን ወይም እንዴት ነው እቅዳችን የምለውን ገና አልወሰንበትም። ለዚህ ሰላማዊ ሰልፍ እውቅና መከልከሉ ሰሞኑን በመንግስት የመገናኛ ብዙሃን እየተላለፉ ካሉ መረጃዎች ጋር የሚጋጭ መሆኑን የተናገሩት ደግሞ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ናቸው። በጣም ሰሞኑን የሰለቸኝ ምንድን ነው የሄዶ ካድሬው እየተሰበሰበ በሰላማዊ መንገድ መጠየቅ እያለ ብሎ ነው የሚደግሙልን በሰላማዊ መንገድ እ ብሶታችን ጠየቅ አዲስ አበባ ቀጠማ ወደ መ ሌላ እንትን የለ እዚህም ቢሉናል፣ ምን እናድርግ? ከዚህ በፊት ጠቅላይ ሚኒስቴር ውስጥ ይፈዳል ለፓርላማ ውስጥ ይፈዳል ስብሰባ እናድርግ ብለን ጠይቀናል። እምቢ ያሉ አሁን ደግሞ ምኑም ያልገባቸው ካድሬዎቹ በየቦታው ሰበስብና በሰላማዊ መንገድ መጠየቅ እየተቻለ ህዝቡን እንዲህ እያደረጉ ህዝቡን እንዲህ እያደረጉ ይሉናል። መልሶ ይህንንም ኢህአዴግ መቼም ማታ ማታ አንድ በተለይ የሚቀዳው መቼም የሚገመግሙ ይመስለናል። ስለዚህ እሱ እሱም ይገምገሙ መንግስትና ካድሬዎቹ የሚሉት ሌላ፣ እኛም ደግሞ መልሰው በሰላማዊ መንገድ መንገድ የሚባለው ሌላ ነው። ይህንን የመድረክ ቅሬታ ከሌላ ወገን በቀጥታ ማረጋገጥ አልተቻለም። የአዲስ አበባ ከተማ አስተዳደርም በዚህ ቅሬታ ላይ ለመገናኛ ብዙኃን የሰጠው ምላሽ የለም። የከንቲባው ጽሕፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ተስፋዬም ቀኑን ሙሉ ስብሰባ ላይ በመሆናቸው ለቃለ ምልልስ አልተገኙም። የቀደመ ትብብራቸው እንደሚቀጥል ተስፋ በማድረግ ምላሻቸውን እንዳገኘው ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኦሮሚያ ክልል አስተዳደር የሚካሄደው ተቃውሞ ሁለተኛ ወሩን ያዘ። የኦሮሞ ሕዝብ የዋና ከተማዋን የአዲስ አበባን ወደ አካባቢዋ አዋሳኝ የክልል ግዛቶች መስፋፋት የሚቃወም ሲሆን ሌሎች ጥያቄዎችም አሉት። ከነዚህ አንዱ መንግስት ስልጣን ከልክሎናል የሚል እንደሆነ ጠቅሳ የቪኤ ጋዜጠኛ ማርት ቫንደርወልፍ በህዳር ወር መግቢያ ተቃውሞ ከተጀመረበት ግንጪ ከተማ ተከታዩን ተከታይን ልካለች። ትዝታ በላቸው ታቀርበዋለች። በጊንጪ ትምህርት ቤቶች ዝግ ናቸው። የንግድ ቤቶች ለሳምንታት ከተዘጉ በኋላ እየተከፈቱ ነው። ሆኖም ከአዲስ አበባ 80 ኪሎ ሜትሮች ርቀት ላይ በምትገኘው ትንሿ ከተማ ውጥረት ሰፍኗል። ፖሊሶች በዋና ጎዳናው ላይ ይዘዋወራሉ። ለጋዜጠኛ ቃላቸውን የሚሰጡ ሰዎች ማንነታቸውን እንዳይገለጥ ይጠይቃሉ ሲያነጋግሩ እንዳይታዩም ከከተማዋ ወጣ ብሎ በስውር ቦታ ነው። አንዲት ለውከቱ የአይን ማኝ የነበረች የሻይ ቤት ሰራተኛ ንግድ ቤቱ ቢከፈትም በጊንጪ ግን አሁንም ሰላም ሰላምና መረጋጋት እንዳልሰፈነ ትናገራለች። ብዙ አሁን እንደድሮ አይወጡም፣ ማለትም ተወጥሮች አይወጡ ዝም ብሎ ይዛሉ፣ አንዳንድ ነገሮች መታወቂያ ምናምን ይጠይቃሉ። በጊንጪ የመጨረሻው ተቃውሞ ሰልፍ የተካሄደው ባለፈው ሳምንት ፍጻሜ ሲሆን ከቀብር ስነ ስርዓት በኋላ ነበር። ዜጎች እንደሚሉት ተቃውሞ ከመካሄዱ አስቀድሞ ፖሊሶች ሶስት ሰዎች ተኩሰው ገደሉ። የአዲስ አበባ ማስተር ፕላን የተባለውን የዋና ከተማይቱን ድንበር የሚያሰፋ እቅድ በመቃወም በኅዳር ወር መግቢያ በመጀመሪያ ህዝባዊ ሰልፍ የተካሄደባት የኦሮሚያ ከተማ ጊንጪ ናት። ሌላው የህዝቡ ቁጣ መነሾ የነበረው ጭልሞ የተባለ የኖረ የአካባቢው ደን ለማዋለ ንዋይ አፍሳሾች ሊታደል ተብሎ መጨፍጨፉ መሆኑን ነዋሪዎች ይናገራሉ። ተቃዋሚዎች የአዲስ አበባ ከተማ መስፋፋት በመሬቱ ላይ ለሚኖረው የኦሮሞ ሕዝብ ምንም ተገቢ ካሳ ሳይከፈል የሚካሄድ የመሬት ነጠቃ ከመሆኑም በላይ የኦሮሞን ባህልና ቋንቋ የሚያጠፋ ነው ይላሉ። አንድ በተቃውሞቹ እንደተካፈለ የተናገረ የንግድ ባለቤት ማስተር ፕላን የተባለውን የነደፉ ሰዎች ለእርሱና እንደ እርሱ ላሉ ኑሮ ከባድ መሆኑን አያውቁም። ልማት የተባለውም ለእኛ ምንም አልጠቀመም ይላል። እንደ ነሱ ለመኖር ያልቻልኩበት እነሱ አሁን ኢንቨስተር ይባላል ከውጭ ማለት ነው። ኢንቨስተሮቹ ሲገቡ ለራሳቸው ጥቅም ነው የሚገቡት እንጂ ለእኛ ጥቅም ብለው አይደለም የሚገቡት። መሬታችን እንዳለ ተወስደዋል። እኛም የምንሰራ ነገር የለም። አሁን ለምሳሌ እዛ ጋር ገብተን እንሰራለን ብንል ሚከፍሉ በቀን 18 ብር፣ ሀያ ብር 30 ብር ነው ተከፈለ የተባለ ማለት። እኛ ደግሞ በ30 ብር፣ በሀያ ብር ሰርተን ማለት እንኳን ምሳ ቀርቶ ቁርስ አንበላበት፣ ቁርስ ራሱ አይገዛም። በዚህ የተነሳ ኢንቨስተርም በገባ ለኛ ምንም የጠቀመን ነገር የለም። በኢትዮጵያ ቋንቋን መሰረት ያደረገው ክልላዊ አስተዳደር የተመሰረተው እንደ አውሮፓ አቆጣጠር በ1991 ዓ ም የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአደግ ስልጣን በያዘ ጊዜ ነው። የኦሮሚያ ክልላዊ መንግስትም ያኔ ሲሆን የተመሰረተው። ከኢትዮጵያ ብሔረሰቦች ኦሮሞዎች ብዛት እንዳላቸው መረጃዎች ይጠቁማሉ። የተቃዋሚ ፓርቲ የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ በቀለ ገርባ ቀድሞ የኦሮሚያ ክልል ዋና ከተማ የነበረችው አዳማ ከተማ ውስጥ ይኖራሉ። ከአዲስ አበባ ሰማኒያ ኪሎ ሜትሮች ርቀት ላይ በምትገኘው አዳማም ባለፉት ሳምንታት ህዝባዊ ተቃውሞ ተካሂዷል። አቶ በቀለ ኦሮሞዎች በኢትዮጵያ መሪዎች እንደ እኩል ታይተው አያውቁም፣ የአሁኑ መንግስት ግን ከማናቸውም ናቸውም የባሰ ጨቋኝ ነው ይላሉ። ገዦቻችን አብዛኛውን ጊዜ ኦሮሞን እንደ ተቀናቃኝ ያያሉ። አንድ ቀን ከቁጥጥራችን ውጪ ሊሆኑ ይችላሉ፣ ስለዚህ ስልጣን መነፈግ አለባቸው ብለው ነው የሚያምኑት። ስለዚህ ለምሳሌ ሰራዊቱ ውስጥ ምንም ስልጣን የለንም፣ ወታደራዊ አዛዦቹ የሌላ ብሔር አባላት ናቸው። የአቶ በቀለ ፓርቲ የኦሮሞ ፌዴራሊስት ኮንግረስ እንደሚለው በኦሮሚያ ከተሞች ዙሪያ ተቃውሞ ከተጀመረ ወዲህ ከ86 በላይ የሚሆኑ ሰዎች በመንግስት ጸጥታ ኃይሎች ተገለዋል። አብዛኞቹ የፓርቲያቸው አባላት ታስረዋል። እንደ ሂዩማን ራይትስ ዋች ያሉ ሰብአዊ መብት ተሟጋች ድርጅቶች መንግስት ሰላማዊ ሰልፈኞች ላይ የኃይል እርምጃ በመውሰድ ብዙዎችን መግደሉን እንዲሁም ማሰሩን ኮንነዋል። የኢትዮጵያ መንግስት የኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ ለአሜሪካ ድምፅ ራዲዮ በሰጡት ቃል ግን ሁኔታው ከጸጥታ ኃይሎች ቁጥጥር በላይ ነበረ፣ መንግስት ተገቢውን እርምጃ ነው የወሰደው ብለዋል። ወደ መጨረሻው ዘገባ እናልፋለን። ፌዴራል አቃቢ ሕግ በአምስት የዞን ዘጠኝ ተከሳሾች ላይ ባቀረበው ይግባኝ መሠረት ለቃል ክርክር ተዘጋጅተው እንዲቀርቡ የፌዴራል ጠቅላይ ፍርድ ቤቱ የወንጀል ችሎት አዝዟል። ፍርድ ቤቱ በነ ሶሊያና ሽመልስ መዝገብ የሚከራከሩት አምስት የዞን ዘጠኝ አባላት መጥሪያውን ያወጣው ታሕሳስ አራት 2008 ሲሆን ለቃል ክርክር ቀነቀጠሮ የተያዘው ለፊታችን ታሕሳስ 20 ከጠዋቱ ሁለት ሰዓት ተኩል መሆኑን አሳውቋል። በይግባኝ ባዮችና በመልስ ሰጪዎች መካከል ስላለው የወንጀል ክርክር ጉዳይ ፍርድ ቤቱ ባለፈው ህዳር 30 በዋለው ችሎት በሰጠው ትእዛዝ መሰረት ይግባኝ ባዩ አቃቢ ሕግ ቀደም ሲል ያቀረበውን የይግባኝ ቅሬታ ማመልከቻ ከመጥሪያው ጋር አያይዞ መላኩን ዳኛው በመጥሪያው ላይ አሳውቀዋል። ጽዮን ግርማ ነች ዘገባ ያላት። እሺ አመሰግናለሁ ናትናኤል። ፈለቀ የዞን ዘጠኝ ጦማሪያን ቡድን ና ጋዜጠኞች እንግዲህ የሚታወቀው በቅርብ እንደ ተፈታችሁ ነው። ና ከዛ ውስጥ መጨረሻ ላይ ከተፈታችሁት ውስጥ አራታችሁ ና በውጭ ሀገር የምትገኘው ሶሊያና ሽመልስ አምስታችሁ ይግባኝ እንደ ተጠየቀባችሁ የይግባኝ ማመልከቻውን መጥሪያ የደረሳችሁ ነው፣ ወረቀት አይተነዋል። ና ይሄ ነገር እውነት ነው ከሆነስ፣ መቼ ነው መጥሪያው የደረሳችሁ? እንዴት ነው የተጠየቀባችሁ? ስትፈቱስ የነበረ ሁኔታ ምን ነበር? ልክ ነው እኔም አይቸዋለው ወረቀቱን በፍቃዱ ሀይሉ ነው ወረቀቱ የደረሰው። የፌዴራል ፖሊስ ነው ቀርቶ ወረቀቱን የሰጠው የጠቅላይ ፍርድ ቤት መጥሪያው። ያው እንግዲህ እንደሚታወቀው የተፈታ ነው ጥቅምት አምስት የከፍተኛው ፍርድ ቤት ዋሎ ችሎት መከላከል አያስፈልጋቸው የቀረበባቸው የፀረ ሽብርተኝነት አዋጅ ክስ መከላከል አይገባቸውም ብሎ ነበር የለቀቀን። ጥቅምት አምስት ነው ያ የተከሰተው። ከዛ በኋላ ግን ከጥቅምት ስምንት ላይ ከሳሽ አቃቢ ህግ ይግባኝ ብሎ ነበረ። ያንንም ሰምት ነበረ። እንግዲህ ቀጠሮ እስከሚመጣ እኛም እየጠበቅን ነበር የቆየ ነው። አሁን እንግዲህ እንደሰማ ነው መጥሪያው ወጥቷል እና የቃል ክርክር ላይ ተዘጋጅታችሁ እንድትመጡ ነው የሚለው። ለታኅሳስ ሀያ ማለት ነው። ለእናንተ አልደረሳችሁም ይሄ መጥሪያ። መጥሪያው ላይ በፈቃዱ ሀይሉ ነው የሚለው በእርግጥ እና አምስት ሰዎች ይላል። ይሄ መጥሪያ ለእናንተ አልደረሳችሁ ማለት ነው አልደረሰውም ደስኛ፣ ለኔ አልደረሰኝ፣ እሱን አውቃለሁ። ስለዚህ መቼ ነው ቅረቡ የሚለው አብረን አያይዘናል አስራ አንድ ገጽ ይላል። ና ምንድን ነው የዛ የአስራ አንዱ ገጽ የያዘው ሀሳብ? ና መቼ ለመቼ ነው ቅረቡ የተባላችሁት? ታዛዝ ሀያ ነው ቅረቡ የተባለ ነው። በእኛ አቆጣጠር ያ ማለት የሚቀጥለው ሳምንት የሚውለው ሮብ ነው። ያው እንግዲህ አስራ አንድ ገጹ የተያያዘ የሚባለው በደንብ አላየሁትም፣ ግን እንደተረዳሁት ከሆነ ባለኝ መረጃ የስር ፍርድ ቤት ያው የከፍተኛው ፍርድ ቤት ማለት ነው ክሱን ሲያይ የሚያደረጋቸው ፖይንቶች አሉ። የቀረቡት መረጃዎች በቂ አይደሉም ተብሎ ነው ክስ ውድቅ የተደረገብን፣ ያ አግባብ አይደለም። ስለዚህ የጠቅላይ ፍርድ ቤት ይህንን አይቶ ልጆቹ ክሱን መከላከል ይገባቸዋል ብሎ ውሳኔ የሚሰጥልን ነው የሚለው አጠቃላይ፣ ይዘቱ እንደዛ ነው። በፍቃዱ ኃይሉ ግን በቀጠሮ ነበረ የወጣው የእሱ ይለይ ነበረ የእሱ ያው ጥር ሰላሳ እንግዲህ በ ሌሎቻችንን ነጻ ብለን ብሎ ሲለቀ ከፍተኛው ፍርድ ቤት እሱን አመት ለመቀስቀስ በጽሁፍ በሚል በተለይ አንቀጽ ሁለት አምስት ሰባት በሚባለው በመደበኛ የወንጀለኛ መቅጫ ሕግ እንዲከላከል በይኖበት ነበረ። እሱን እንግዲህ እንዲከላከል የመጀመሪያው ቀጠሮ የተሰጠው ዳር ሀያ ሰባት ነበረ። የዛን ዕለት በዋለው ችሎት ተቀያሪ ቀጠሮ ተሰጥቶት ለጥር ሰላሳ መከላከያውን ይዘው እንዲቀርብ ነው የተቀጠረው። እሱ እንግዲህ እንዳለ ሆኖ ነው ይሄኛው የይግባኙ ቀጠሮ የመጣው ሶ ይግባኙ በፍቃዱንም ይጨምራል ባለው መረጃ በፍቃዱ ክሱ የተቀየረለት አላግባብ ነው። ክሱ መከላከል ያለበት በመደበኛው ወንጀለኛ መቅጫ አመጽ ቀስቅሳለች የሚል ሳይሆን በጸረ ሽብር አዋጁ መጀመሪያ በቀረበው ክስ አንቀጽ አራት መሰረት ነው ሊከላከል የሚገባው ነው የሚል አቃቢ ህግ መከራከሪያ ስለዚህ አሁን አምስታችሁም በጸረ ሽብር አዋጁ ቀርቦባችሁ በነበረው አዋጅና ሕጉ ነው እንድትመልሳችሁን ይዛችሁ እንድትቀርቡ የተባለው ማለት ነው፣ መጥሪያው የሚለው። አመሰግናለሁ፣ እናቴ። እሺ፣ አመሰግናለሁ። እንዘገባለን የአልሻባብ ደጋፊዎች እንደሆኑ የሚታመን ጠመንጃ አንጋቢዎች ባለፈው ሰኞ ከማንዴራ ወደ ናይሮቢ ያመራ የነበር የህዝብ ማመላለሻው አውቶቡስ ማገታቸው፣ ሙስሊምና ክርስቲያን ተሳፋሪዎችንም ለመለያየት ጥረት ማድረጋቸው ተዘግቧል። የሆነ ሆኖ ሙስሊም ተሳፋሪዎች የነውጠኞቹን ትእዛዝ በመቀበል ከክርስቲያኖቹ ለመለየት ፈቃደኞች አልሆኑም። የናይሮቢ ዘጋቢያችን ጂል ክሬግ ሙስሊሞቹ በወሰዱት እርምጃ ላይ የናይሮቢ ነዋሪዎች አመለካከት በመጠየቅ ዘግባለች። ሰሎሞን አባተ ያቀርበዋል። የአልሻባብ ታጣቂዎች እንደሆኑ የታመነ ሰዎች ሰሜን ኬንያ ውስጥ በማንዴራ አውራጃ በአንድ አውቶቡስ ላይ ከትናንት በስቲያ ሰኞ የደፈጣ አደጋ ጥለው ሁለት ሰው መግደላቸው ተዘግቧል። እነዚህ የአልሻባብ አጥቂዎች ኬንያ ላይ ጭንቀት እየፈጠሩ የቱሪዝሙን ኢንዱስትሪ እየጎዱ ናቸው ሲሉ ዋና ከተማይቱ ናይሮቢ ውስጥ ነዋሪ የሆኑ የቱሪስት መኪኖች አሽከርካሪ ቦኒፋስ ምቢሊ ምሬታቸውን ተናግረዋል። አንዴ እዚያ አደጋ ከጣሉ በኋላ በመላ አገሪቱ ላይ ፍርሃት ይነዛሉ ኢኮኖሚውን ይጎዳሉ ምክንያቱም አሁን ሰዎች መጓጓዝ ይፈራሉ ደህንነት አይሰማቸውማ የትም የትም ያደርጉታልና ምቾት አይሰማም በተለይ በማመላለሻው ዘርፍ ላይ ከትናንት በስቲያ ሰኞ ጥቃት በተከፈተበት አውቶቡስ ውስጥ የነበሩ ሰዎች ግን ልዩና ያልተለመደ የጀግንነት ተግባር አሳይተዋል ነው የሚባለው። በአውቶቡስ ውስጥ የነበሩ ሙስሊሞች ሙስሊም ላልሆኑት ሰዎች ሂጃብና ጥምጥማቸውን እየሰጡ ከአደጋና ከጥቃት አድራጎት ለመጠበቅ ብዙ ጥረት አድርገዋል። ባለፈው ዓመት እዚያው ማንዴራ ውስጥ የአልሻባብ አድፋጮች እንዲሁ አንድ አውቶቡስ ድንገት አስቁመው 28 ሙስሊም ያልሆኑ ተሳፋሪዎችን ፈጅተዋል። የአካባቢው ባለሥልጣናት እንደተናገሩት ጥቃት አድራሾቹ ተሳፋሪዎቹን ሙስሊም የሆኑና ሙስሊም ያልሆኑ እያሉ በሁለት እንዲከፈሉ አዘዋቸው ነበር። ይሁን እንጂ ተሳፋሪዎቹ ከገደላችሁ ሁላችንንም ግደሉን ብለው መለያየትን አሻፈረኝ አሉ ብለዋል ባለሥልጣናቱ። ታጣቂዎቹ ወዲያው ጥለዋቸው እንደሄዱ ተዘግቧል። ይህ የመደጋገፍ አድራጎት ኬንያዊን መንፈስና ስሜት የሚያንጸባርቅ ነው ብለውታል። የናይሮቢ ከተማ ነዋሪው መሐሙድ መሐመድ፣ እናም ከዚያን ጊዜ አንስቶና ከአሁን በኋላም እኛ ሙስሊሞች በጸረ ሽብር ጦርነት ውስጥ ግንባር ቀደሞች ነን። አንድ ወንድሜን ወይም አንድ አስተማሪ ወይም አንድን የሚያክምህን ዶክተር ልትገላ አትችልም። አንዱ መጥቶ እንደ የእምነትህ ከፋፍሎ አቁሞህ አንደኛውን ቡድን ሊገድል ሌላውን ሊለቅ ጨርሶ አይቻለውም። ይህ የፈሪዱላ ነው። ሙስሊሙ ማኅበረሰብም ይህንን መጋፈጥ አለበት። ተሳፋሪዎቹ የፈጸሙት የጀግንነት ተግባር ነው፣ እናደንቀዋለን። የምናምነውም እንደዚያ ነው። ያ ጥቃት ፈጽሞ እስላማዊ ተግባር አይደለም ይላሉ ሙሐመድ ስላ ኢኖሰንት ፐርሶን ኢትስ እስልምናና ሽብርተኝነት አንዳች ግንኙነት የላቸውም። አንድን ምስኪን ሰው ማጥቃት በእስልምና ፈጽሞ አይፈቀድም። በነቢዩ መሐመድ ትምህርት እያንዳንዱ ሰው ለወንድሙ ዘብ ወይም ጠባቂ መሆን አለበት። ስለዚህ እንዲህ አይነት ጥቃቶች ከእስልምና ጋር አንዳች ዝምድና የላቸውም። አልሻባብ ኬንያ ውስጥ ባለፉት አራት ዓመታት በርካታ የሽብር ጥቃቶችን አድርሷል። ጥቃቶቹን ኬንያ ወደ ሶማሊያ ጦር ለማዝመቷ የበቀል እርምጃ እያለ ነው የሚጠራቸው። አሁን ልዩ ፕሮግራም እናቀርባለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚያስተላልፈው የዛሬ ሐሙስ ታህሳስ 14 2008 ዓ ም ፕሮግራማችን ነው። ዛሬ አድማጮች፣ ለበርካታ አውሮፓውያን የክርስትና እምነት ተከታዮች የገና ዋዜማ ነው። ነገ የክርስቶስን የልደት መታሰቢያ በዓል ያከብራሉ እና ለበዓሉ አክባሪዎች በሙሉ እንኳን አደረሳችሁ እንላለን። መልካም የገና በዓል እየተመኘንላችሁም በቀጣዩዋ አጠር ያለች ዝግጅት የልደትን ዋዜማ ክርስማስ ኢቭን አብረን እንድናከብር እንጋብዛለን። This simple phrase to kids from one to ninety two, although it's been said many times, many ways, Merry Christmas to you. በዘንድሮው ክሪስማስ ወይም የገና በዓል ወደ 99 ሚሊዮን የሚሆኑ የዩናይትድ ስቴትስ አባወራዎች ቤቶቻቸውን በገና ዛፍና በልዩ ልዩ አንጸባራቂ ጌጣጌጦች አሸብርቀዋል። ዛሬ ዛሬ ብዙ አሜሪካውያን አርቲፊሻል ማለትም ሰው ሰራሹን የገና ዛፍ የመጠቀም ልምድ ያዳበሩ ቢሆንም ወደ ገበሬው መንደር ብቅ ብለው በትኩሱና በተፈጥሯዊ ዛፍ ቤቶቻቸውን ካላስጌጡ በቀር በዓሉ ባህላዊ አይሆንላቸውም፣ አይመስላቸውም። ይህን በቅጡ ለመረዳት ይቻል ዘንድ የቪኦኤ ardiani brionanto zagavaka washington dc watabulo great falls virginia west of the and yegabriemander yostana this is virginia beach lawrence and you're listening to voa one music happy holidays everybody well, I can hear those bells. with all the ብዙ አሜሪካውያን ቤተሰቦች ለገና ክብረ በዓል የሚሆናቸውን ጥሩውንና ትክክለኛውን የገና ዛፍ ለማግኘት ብርቱ ጥረትና ፍለጋ ያደርጋሉ። የአቢ ስፕሪንግማን ቤተሰብም አንዱ ነው። የራሳችን የገና ዛፍ አለን። ወደ ቤታችን ወስደን እናቆመዋለን፣ እናስጌጠዋለን፣ እንሸላልመዋለን። የሆነ ዛፍ ከደጅ አምጥቶ ቤት ውስጥ ማቆም ኋላ ቀር አስተሳሰብ ነው። ነገር ግን መብራት ቦግ ቦግ እናደርግበትና በብዙ ጌጣጌጦች እናስውበዋለን። በርካታ ጌጣጌጥ ነው ያለን። እኔም አምስት አመት ሲሆነኝ ጀምሮ ያጠራቀምኩት ጌጣጌጥ ሞልቶኛል። ያንን እናደርግበታለን። አቤት ደስ ሲል! ኤቢ የሰባት ዓመት ልጅ ሳለች ጀምራ ነው ወደ ላሪ ክሮፕ የእርሻ ቦታ ትሄድ የነበረችው። ከዚያ ስፍራ የገና ዛፍ በገዛች ጊዜ ሁሉ አያሌ የልጅነት ትዝታዎቿን ታስታውሳለች። የወላጆቿን ባህል እንደጠበቀችም ነው የሚሰማት። ከዚያ የገበሬ መንደር ብዙ ጎብኚዎችና ለገና በዓል የሚሆን ጌጣጌጦች ባለቀለም አበቦችን ይገዛሉ። ይህ የገበሬዎቹ መንደር በተጨማሪም ዓመቱን ሙሉ እንደ ማርና የእጅ ስራ ምርቶችንም ወይም ውጤቶችንም ለጎብኚዎች ያቀርባል። ብዙ ሰዎች ወደዚህ ቦታ የመጡና ሌሪ ዘንድሮ 22ተኛ 23ኛ 24ተኛ ዓመታችን ነው በማለት እንዲህ እንዲህ እያሉ ወደ ኋላ እስከ 1986 ዓ ም ድረስ ይቆጥራሉ እና የገና ዛፍ በመሸጥ እንግዲህ በመጪው 2016 ዓ ም 30 ዓመት ይሞላናል ማለት ነው። ሌሪ የተቀጠሩ ሰራተኞች ቢኖሩትም፣ ይበልጥ የሚተማመነው ግን በልጆቹ ነው። በመሰረቱ የራስ አለቃ ነህ። ምንም እንኳ የምሰራው ለአባቴ ቢሆንም ምን እንደምንሰራ መሰራት ያለበትንም ምን እንደሆነ እናውቃለን። ለስራው የሚረዱ አዳዲስ ሀሳቦችንም እናመጣለን ነው ያለው ልጁ። የብዙዎቹ የገና ዛፎች ዋጋ ከ48 እስከ አራት መቶ ዶላር ይደርሳል። አንድ ገበያተኛ ወይም የገና በዓል አክባሪ ትክክለኛውን ዛፍ ካገኘ ሰራተኞቹ ናቸው በወጉ አመቻችተው መኪናውን እንዳያበላሽም በጥንቃቄ ጭነው የሚሸኙት። ከዚያ ወዲያማ እንግዲህ የሚወደውን የገና ዜማ እያንጎራጉረ ወደ ቤቱ መንጎድ መንዳት ነዋ። Rushing around to buy those gifts that will end up wrapped up underneath that tree. I'm sitting at this red light looking at a manger scene. Watching snowflakes kiss that baby. And it makes me think. I wonder what God wants for Christmas. Something that you can't find in a store. Maybe peace on earth, no more empty seats in church. Might be what's on his wish list. I wonder what God wants for Christmas. ሀገራችን ላይ አድማጮች፣ እዚህ ዩናይትድ ስቴትስ ውስጥ ለገና በዓል ቤቶቻቸውን በተለያዩ መብራቶች የሚያሸበረቁ አባወራዎች ምን ያህል የኤሌክትሪክ ፍጆታ እንደሚጠቀሙ ያውቃሉ? ብዙ አገሮች ለብዙ ዓመታት ሊጠቀሙበት የሚችሉትን ያህል የኤሌክትሪክ ፍጆታ ነው። ዓለም አቀፉ የልማት ማዕገል በድረ ገጹ እንዳስቀመጠው ከሆነ በበዓሉ ወቅት የሚጠፋው የኤሌክትሪክ ፍጆታ 6.6 ቢሊዮን ኪሎዋት ይህም የኤልሳልቫዶርን የኢትዮጵያን፣ የታንዛኒያን፣ የኔፓልን እና የካናዳን የኤሌክትሪክ ፍጆታ የሚያህል ነው። ለማንኛውም ለሁላችሁም ለሁላችንም መልካም የገና በዓል እንደገና እንደገና መልካም የገና ዋዜማ እንመኛለን። አድማጮቻችን፣ አንድ አጠር ያለ ውይይት አለን አሁን። ውይይታችንም ከእኛው ዘጋቢ ከመለስካቸው አመሃ ጋር ነው የሚሆነው። መለስካቸው መስመር ላይ እንዳለ ተስፋ አድርጋለሁ። መለስካቸው ትሰማኛለህ? እየሰማሁህ ነው። አዲሱ ጥሩ ገና ኢትዮጵያ ገና ቢሆንም እዚህ ዋዜማው ላይ ነን። እንኳን አደረሰህ። አንተም በሩቁ የማክበር ስሜት ውስጥ ካለህ ወደ መልካም ወደ ጎንደር አካባቢ ተጉዛሃል። እንኳን ደህና መጣህ ነው እንኳን ደህና ገባህ እልሃለሁ። ምን አገኘህ እዛ? ሄደህ የጎንደርን ሁኔታ ለመዘገብ እንደሄድክ አውቃለሁ። አዎ እንግዲህ ሰሞኑን በጎንደር አካባቢ አነጋጋሪ ሆነው የሰነበቱ ችግሮች እንዳሉ እንደሚታወቅ ነው። ችግሮቹ ሶስት ናቸው። አንዱ ያው የኢትዮጵያና የሱዳን የድንበር ማካለል ስራ በድብት ተጀምሯል የሚለው ነው። በጎንደር ደግሞ ያው በጎንደር የአማራው ብሔረሰቡና በቅማንት ማህበረሰብ መካከል የተቀሰቀሰው ግጭት ሌላ፣ ሶስተኛው ጎንደር ከተማ በሚገኘው እስር ቤት ቃጠሎ ሳቢያ ስለደረሰው ጉዳት እና በተመለከተ ነበረ እና በሁሉም ጉዳዮች ላይ ከከተማው ነዋሪዎችም ትኬቶቼን እንዲሁም የሰሜን ጎንደር ዋና አስተዳዳሪ አቶ ግዛት አብዩን አግኝቻ እናገራቸዋለሁ። ታዲያ አቶ ግዛት አብዩ የድንበር ማካለል ጉዳይ በተመለከተ አንስቼባቸው እርሳቸው እንደሚሉት ይሄ እንዲያው ከመሬት የታፈሰ እና የሚነዛ ዝም ብሎ የሀሰት ፕሮፓጋንዳ ነው ነው የሚሉት። ምንም አይነት የማካለል ስራም አልተጀመረም ብለውኛል። እስቲ አቶ ግዛት ካሉት ትንሽ የቀለጨኩትን አብረልት አዲሱ መልካም። እንግዲህ ይሄን ዞን ማስተዳድረው እኔ ነኝ። ሰሜን ጎንደር እንግዲህ በሱዳን ያሉ ወደ አራት አምስት ዞኖች አሉ። የሱዳን ማለት ነው። የገዳዲፍ ስቴት ያዋስነዋል የስናር ስቴት ያዋስነዋል። በቋራ በዚህ አካባቢ የለም። እሺ መልካም። ግን ክልል ተጀመረ ወይም ተካሏል አልተባለም። ሊካለል እቅድ አለ ነው የተባለው። ምናልባት እሱን ያብራሩልናል፣ ወይንስ ወደ ሌላው ጥያቄ ሊሄድ። መለስካቸው ወደ ሌላው ጥያቄ ሄድ ስ ሰሞን እንመለሳለን። መልካም። ቅድም አንተም ጠቀስ አድርገሃል። ጎንደር ውስጥ በአማራና በቅማንት መካከል የሚል ነገር ነው የምንሰማው። አንዳንድ ቅማንትነን የሚሉ ደግሞ አድማጮቻችን እኛ ከአማራ ጋር አለም ጠባችን ይሉናል። ለመሆኑ በዚህ ጉዳይ ላይ ምን አገኘህ? እነማን ናቸው ግጭትስ የፈጠሩት? እዛ ውስጥ እንግዲህ እሳቸው እንደሚሉት ከሆነ ማለት አቶ ግዛት እንደሚሉት ከሆነ ይህን ጉዳይ ያነሱት ጠባብ ብሄረ የጠባብ ብሄር አመላገች አቀንቃኞችና ትምክለኞች የሚላቸው ናቸው። ለማንኛቸውም ግን ቅናንቶች ያነሱትን ጥያቄ በእሳቸው አመለካከት ያናገርኳቸው ሌሎች ሰዎች ራዘር እሳቸውን ሳይሆን ሌሎች ሰዎች የሚሉት ደግሞ ያናገርኳቸው ፓርቲው፣ ገዩ ፓርቲ ነው የሚሉት ሆን ብሎ የፈጠረው ችግር ነው ነው የሚሉት እነሱ። የከተማው ነዋሪዎች ያገኟቸው ያናገርኳቸው የቅማንት ሕዝብ እሳቸው ነው የሚሉት፣ የቅማንት ሕዝብ በሕገ መንግስቱ የታወቀለትን መብት ሆን የጠየቀው አውቆና ተገንዝቦ ይሄን ኖቱን ለማስከበር ነው። በዚህም መሰረት መልሱ ተመልሱልታል። ግጭቱን የሚያስነሱት ቅድም እንዳልኩ እና ለደመረፈ ጉዳትም ተጠያቂ መሆን አለባቸው የሚል ስታቸው እነዚህ ትምክተኞችና ጠባቦች ናቸው ሲሉ ይኮንናሉ። አሁን ግን ሁኔታው ተረጋግቶ የተፈናቀሉትም ሙሉ ወደ እየስራቸው ተመልሰዋል ይላሉ አዲሱ መልካም መለስካቸው። በቆይታ ጊዜ ግን ልታጣራ የምትችለው ጉዳይ ያለ ይመስለኛል። ወንጀል የሰሩት ወይም ግጭት የፈጠሩት የቀሰቀሱት ተጠያቂ ናቸው፣ አንድ ነገር ነው ግን ግጭት ተካሂዷል፣ አንድ ሀቅ ነው። ማን ነው እርስ በርስ የተጋጨው ማ ከማን ነው የሚለውን እንደምታጣራ ተስፋ አድርጋለሁ። በቆይታ ገና መሄድህ ነው እና በአዳዲስ ጥያቄ እንትን ልልህ አልፈልግም። መጨረሻ ላይ አንድ ጥያቄ ላንሳ። በህዳር ወር ጎንደር ውስጥ ያለ ወህኒ ተቃጥሎ የሰዎች ሕይወት መጥፋቱን ሰምተናል። በዚህ ጉዳይስ ምን አገኘህ? በእስር ቤቱ ቃጠሎ መንስኤና ስለ ደረሰው ጉዳት ቢሆን ከዋና አስተዳዳሪው ያገኘሁት መረጃ እና ካናገርኳቸው የጎንደር ነዋሪዎች ያገኘሁት መረጃም ብዙም የሚታታም አይደለም። ይሁን እንጂ አቶ ግዛት እንደነገሩኝ ከሆነ በወይን ቤቱ ካጠሎ ጉዳይ ገና ብዙ እየተጣራ ያለ ጉዳይ አለ ብለውኛል። ከወይን ቤቱ አስተዳደርም ለዚህ ተጠያቂ ሊሆኑ የሚችሉ አስተዳዳሪዎች ማለት ነው እንዳሉም ጠቁመውኛል። ለማንኛውም ግን በእነዚህ ሁሉ ጉዳዮች ላይ ሰሞኑን ዝርዝር ዘገባ ቀርባለሁ። አዲሱ መልካም አትጠራጠር፣ በተለያየ ጥያቄዎች እናስታጥቅሃለን። ጥያቄዎችህን ይዘ እዛ ደግሞ ባለስልጣናቱ ቅድም አስተዳዳሪው እንደተባበሩ ሌሎችም ይተባበሩሃል ብዬ ተስፋ አረጋለሁ። ይቅናህ፣ መልካም ቆይታ፣ እግዜር ስጥልኝ። መለስካቸው አመሰግናለሁ አዲሱ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል አሁን የተፈጥሮ አካባቢ ሳይንስና ህይወት በፈረንሳይ ዋና ከተማ ፓሪስ ላይ ለሁለት ሳምንታት ተካሂዶ ባለፈው ቅዳሜ ታህሳስ 2 2008 ዓም የተጠናቀቀው 21ኛ የአየር ንብረት ጉባኤ ውጤት ብዙዎቹን አስፈንድቋል በጉባኤው ላይ የተካፈሉ ወደ 200 የሚጠጉ ሀገሮች ልዑካን ያለ ተቃውሞ ነው እቅዱን ያጸደቁት። ስምምነቱ የዓለም አየር ሙቀት ከኢንዱስትሪ አቤት በፊት ከነበረበት ደረጃ በያዝነው ምዕተ ዓመት መጨረሻ ከ2 ዲግሪ ሴልሺየስ እንዳይበልጥ ለማድረግ የሚያስችሉ የከባድ የበካይ ጋዞች ልቀትን የመቆጣጠር እርምጃዎች እንዲወስዱ የሚደነግግ ነው። በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የተፈጥሮና አካባቢ ጉዳዮች ረዳት አማካሪና የፓሪሱ ጉባኤ ተደራዳሪ ዶክተር ሙልጌታ መንግስት አያሌውን የዚህ ፕሮግራም አዘጋጅና አቅራቢ ሰለሞን አባተ አነጋግሯቸዋል። ኢትዮጵያ ከፓሪስ ጉባኤ ውጤት ምን ትጠቀማለች ብለው እንደሚያስቡ ይገልጻሉ። የኢትዮጵያ የምታራምደው አቋም የሚመነጨው ከተጋላጭነቷ ነው እና አየር ንብረት ለውጥ ቅድሚያ ተጎጂ ቅድሚያ ተጋላጭ ካለ በሞላ የተነሳ የምታራምደው አቋም ደግሞ ከዛ ጋር የተጣጣመ ነው እና በዋናነት እኛ ተጋላጭነታችን አስተማማኝ ሁኔታ ሂደት ሊፈታልን የሚችለው ዓለም አቀፍ ማህበረሰብ በአንድ ላይ ተስማምቶ የሙቀት መጠንን ለመቀነስ፣ የልቀት መጠንን ለመቀነስ ስምምነት ሲደርስ ነው። እስከዛ ያልተቻለ ቀንቢቻል ደግሞ ኢትዮጵያ የተቻላትን ሁሉ ታደርጋለች፣ ምሳሌ ከመሆን በመነሳት ማለት ነው። ምንም እንኳን እኛ የሚያደርገው ማ ማንኛውም እርምጃ የአየር ንብረት ለውጥን አቅጣጫ በምን መልኩ ሊገታው ወይም ደግሞ ሊጨምረው አይችልም። አስተዋጽኦአችን ትንሽ ነው። ያም ሆኖ ግን ምሳሌ ከመሆን አኳያ ከአራት ዓመት በፊት ጀምሮ እኛ የምንገነባው መካከለኛ ገቢ ያለው ኢኮኖሚ አረንጓዴና ለአየር ንብረት ለውጥ የማይበገር ነው ብለን ወስነን ስንሰራ ቆይተናል። ይሄ ምሳሌ የመሆን ስራ ነው፣ ማለት ለእኛም የሚጠቅመን ከመሆኑ በላይ ደግሞ ለዓለም አቀፍ ህብረተሰብ ምሳሌ የመሆን ስራ ከዛ አኳያ። ስለዚህ የኢትዮጵያ ፍላጎት የሚንጸባር የሚከበረው ዓለም አቀፍ ማህበረሰብ ወደ አንድ ስምምነት ደርሶ የአየር ንብረት ለውጥ አደገኛ የዓለም አቀፍ ችግር ነውና እንፍታው ለዚህም ደግሞ ሁላችንም አስተዋጽኦ እናደርግ የሚል ስምምነት መድረስ ለእኛ የረጅም ጊዜ ጥቅማችን ያስከበርልናል፣ ተጋላጭነታችንን ይቀንስልናል ብለን እናስባለን። እሱ አንደኛው ነው። ሁለተኛ ነገር ደግሞ ያንዳለ ሆኖ የሚከሰቱ የአየር ንብረት ለውጥ ተጽዕኖዎች አሉ። እነሱን ለመቋቋም ራሳችንን ከለውጦች ጋር ለማጣጣም የገንዘብ የቴክኖሎጂ ድጋፍ ያስፈልገናል። ልናቆም የማንችለው ልንለውጥ የማንችለው አካሄዱን ልናስቀር የማንችለው የተፈጥሮ ክስተት ስላለ ስላለ ከሱ አብረን የመኖር እሱን የመልመድ ፕሮጀክቶችን ለመዘርጋት ማለት ነው። ትክክል እሱ ጋር ደግሞ የገንዘብን በተመለከተ ኢትዮጵያ ከሌሎች አፍሪካ ሀገሮችና በማደግ ላይ ካሉ ሀገሮች ጋር የምትጋራው የገንዘብ ድጋፍ ያስፈልጋል። አሁን እየቀረበ ያለው የገንዘብ ድጋፍ በቂ አይደለም፣ ከሚፈለገው የገንዘብ አንጻር ሲታይ በቂ አይደለም። እሱ መጨመር አለበት የሚል አቋም አለ። ከዛ በተጨማሪ ደግሞ ገንዘብን በማግኘት ሂደት ላይ ዝቅተኛ አቅምና ዝቅተኛ ኢኮኖሚ ያላቸው ሀገሮች የተለየ ያስፈልጋቸዋል የሚል አቋም እናራምድ ነበረ። ያ አቋም አሁን በግልጽ እውቅና ተሰቶታል በፓሪሱ ስምምነት። ስለዚህ ከእነዚህ ሁለት ነገሮች አኳያ ስናየው የፓሪስ ስምምነት ኢትዮጵያን በዚህ መልኩ ይጠቅማታል ማለት ይቻላል። ዶክተር ሙሉ ጌታ፣ ኢትዮጵያ በአብዛኛው በታዳሽ የኢነርጂ ምንጮች ላይ የተመረኮዘ ፕሮጀክቶች ወይም ስራዎችን ነው የምትሰራው። በተለይ ደግሞ በአሁኑ ጊዜ በያዘቸው አቅጣጫ ከፀሐይ፣ ከነፋስ፣ ከከርሰ ምድር ሙቀት እና እንፋሎት እንዲሁም ከውሃ የሚገኙ የኢነርጂ ምንጮችን ነው ፋች አለችው በአንድ ወቅት ግን ለሕዳሴ ግድብ እንኳን ብድር ወይም ድጋፍ ማግኘት የተሳናት ጊዜ ነበር ከዓለም አቀፉ ማህበረሰብ። እና ወደፊት ለምትዘረጋቸው ፕሮጀክቶች እንዲህ አይነቱ ድጋፍ በቀላሉ ሊገኙ ይችላሉ የሚል እምነት አለ። የኤነርጂ ፕሮጀክቶቹን አስመልክቶ፣ በተለይ ውሃን አስመልክቶ አሁንም ቢሆን በቀላሉ ይገኛሉ የሚል ተስፋ አይኖረንም። ያ የሚመነጨው ምንድን ነው? ውሃዎቻችን አለም አቀፍ ውሃዎች ከመሆናቸው ይነሳል። በዋናነት ወሰን ተሻጋሪ መሆናቸው ንጹህ አይደሉም ከሚል ሳይሆን የአለም አቀፍ ውሃዎች ላይ መሰረት ያደረጉ ስለሆነ፣ እነዚህ የገንዘብ ተቋማት ደግሞ እነዚህን ፕሮጀክቶች ከመደገፋችን በፊት እነዚህ አገሮች መካከል ስምምነት መኖር አለበት፣ ሀሳብ የቀረበበትን ፕሮጀክት ሁሉም ሀገሮች መደገፍ አለባቸው፣ በውሃው ተዋሳኝ የሆኑ ሀገሮች የሚል አቋም ስላላቸው ነው በዋናነት ገንዘብ ማግኘት አስቸጋሪ የሆነው ውሃን አስመልክቶ የሚሰራ የሀይል ማመንጨት ስራዎች Ler ነፋስን ፀሐይን አስመልክቶ የተሻለ ተስፋ አለ ብዬ አስባለሁ ወደፊት። ምክንያቱም አሁን የገንዘብ ድጋፍን በተመለከተ እስካሁን በአየር ንብረት ለውጥ ላይ ያለው የገንዘብ አሰጣጥ የገንዘብ መጠኑ ውስን ነው። ትኩረቱ የነበረው አገሮች በተለይ ሀብታም የበለጸጉ አገሮች ከአመታዊ ገቢያቸው እየቀነሱ የሚሰጡት ድጋፍ ላይ ነበር ትኩረት እየተደረገ የነበረው። አሁን አየር ንብረት ለውጥ ላይ የሚደረግ የገንዘብ ድጋፍ የማሰባሰብ ገንዘብ የማደግ አሰባሰብ ስራ ሁሉንም ምንጮች ላይ ትኩረት የሰጠ ነው ይሄ ማለት ነው ማለት ነው። ዓለም አቀፍ የገንዘብ ተቋማትን ይጨምራል ማለት ነው። አሁንም የዓለም ባንክ እና ተመሳሳይ የገንዘብ ተቋማት አየር ንብረት ለውጥ ጋር ተጣጣሚ ለሆኑ ፕሮጀክቶች የሚሰጡትን የገንዘብ ድጋፍ ለመጨመር በተለያዩ መድረኮች ቃል ገብተዋል እና ያ ትልቅ ተስፋ የሚሰጥ ነው ማለት ነው። በተለይ እነዚህ ነፋስና የፀሐይ ብርሃንን መሰረት ተደርገው ለሚሰጡ ስራዎች። ሌላው ዶክተር ሙሉጌታ እርስዎ በጠቅላይ ሚኒስትር ጽህፈት ቤት አማካሪ ኖት፣ በዚህ በተፈጥሮ አካባቢ ጉዳዮች ላይ እና ከኤክስፐርትነትዎ በተጨማሪ የፖሊሲ ጉዳዮችም ላይ እንዲሁ እውቀትና ተሳትፎ ይኖሮታል ብዬ አስባለሁ። በመነደፋቸውም በአፈጻጸማቸውም ላይ ቢሆን ለመሆኑ በኢትዮጵያ መንግስት በኩል በዚህ በአካባቢ ጥበቃና ከፓሪሱ ስምምነት መተግበር ጋር በተያያዘ የግሉን ዘርፍ በስፋት ለማሳተፍ ምን ያህል የፖለቲካ ዝግጁነት አለ? ከፍተኛ የፖለቲካ ዝግጁነት አለ የሚል እምነት ነው ያለኝ። ለምሳሌ አሁን ኢትዮጵያ የሕግ ማዕቀፏን የፖሊሲ ማዕቀፏን እያሻሻላች ነው ያለችው። በተለይ የኃይል ማመንጨት ስራ ላይ የግል ዘርፉ ሊሳተፍ በማድረግ እና የኢትዮጵያ አረንጓዴ ኢኮኖሚ የመገንባት ራዕይዋ፣ ለአየር ንብረት ለውጥ የማይበገር ኢኮኖሚ የመገንባት ራዕይዋ በዋናነት የኃይል ዘርፉ ላይ ያተኮረ ነው። ምክንያቱም የኃይል ዘርፉ ኢንዱስትሪህን አረንጓዴ ያደርግልሃል፣ ትራንስፖርትን አረንጓዴ ያደርግልሃል ዜጎችህ አስተማማኝ የሀይል አገልግሎት መስጠት በተጨማሪ ማለት ነው። እና ከዛ የተያ በጣም ከፍተኛ የሆነ ሀይል ማመንጨት ይጠበቅብናል በአጭር ጊዜ ውስጥ ይህንን ሀይል መንግስት ብቻውን ሊያመነጨው አይችልም። በሱ መንግስትም በተለያዩ መድረኮች ግልጽ አድርጎታል። እና የግል ሴክተሩ መሳተፍ አለበት ተብሎ ታምኖ አሁን በአሁኑ ሰዓት ራሱ እንቅስቃሴ የጀመሩ የግል ባለሀብቶች አሉ። ለምሳሌ አንድ የአሜሪካ የአይስላንድ ቅልቅል ካምፓኒ የሆነ የጆይንት ቬንቸር ካምፓኒ የሆነ ካምፓኒ እንፋሎትን በመጠቀም አንድ ሺህ ሜጋዋት ለማመንጨት ከመንግስት ጋር ተስማምቶ እንቅስቃሴ ውስጥ ገብቷል። የኢትዮጵያ መንግስትም በተለያዩ መድረኮች፣ ጠቅላይ ሚኒስትሩም በተለያየ መድረክ ለግል ባለ ሀብቶች ጥሪ ያቀርባሉ። በዚህ ላይ ማለት ነው የሀይል ማመንጨት ስራ ላይ የግል ዘርፉ እንዲሳተፍ። የሀገር ውስጥ ባለ ሀብቶችስ ምን ያህል ይበረታታሉ? በዚህ በኩል ድጎማም ይሁን የገንዘብ አቅርቦት ወይም ሌሎች የቴክኒክ ድጋፍ ምን ያህል ይሰጣቸዋል? ምን ያህልስ ያሉኝን ነገር መሬት ለማስያዝ በህግና በመሳሰሉ ተጨባጭ ድጋፎች ይረጋገጣል ባለበት ሁኔታ ፐርፌክት የሆነ ማለት ፍጹም የሆነ የህግ ማዕቀፍ ፖሊስ ማዕቀፍ አለን ብለን አናስብም። ግን በየጊዜው መሻሻሎች እየተደረጉ ነው። የሀገር ውስጥ ባለሀብትን በተመለከተ የተለያዩ ፕሮግራሞች አሉ በአሁኑ ወቅት የገንዘብ ድጋፍን ጨምሮ ማለት ነው። ለምሳሌ እኔ የማውቀው አንድ ፕሮግራም አለ። በኢትዮጵያ ልማት ባንክ ተግባራዊ የሆነ ያለ ፕሮግራም ነው። ይሄ ፕሮግራም የተወሰነ ገንዘቡን ያገኘው ከዓለም ባንክ ነው። የዓለም ባንክ የተሰጠውን ገንዘብ የኢትዮጵያ ልማት ባንክ በመጠቀም እንዲሁም ደግሞ የራሱን ገንዘብ በመጨመር ጥቃቅን አነስተኛ የገንዘብ ተቋማት የሚባሉት እነሱ ብድር ይሰጣል። እነሱ ደግሞ በተራቸው ለአርሶ አደሮች እና ለአርብቶ አደሮች ኃይል የሚያገኝበትን መንገድ ድጋፍ ያደርጋል። ይሄ ማለት የፀሀይ ኃይልን በመጠቀም የሚሰሩ ቴክኖሎጂዎች ሊሆኑ ይችላሉ። እንዲሁም ደግሞ የባዮጋ የሚባሉት በመጠቀም ሊሆን ይችላል። ሁለተኛው ኮምፖነንት ደግሞ የሚሰጠው ድጋፍ ምንድን ነው? ለትልልቅ ድርጅቶች የፀሀይ ብርሃን ቴክኖሎጂዎችን አገር ውስጥ እንዲያመርቱ ወይም ደግሞ ከውጭ እንዲያመጡ ድጋፍ ያደርጋል። እስካሁን ባለ ፓነሎቹን ማለት ነው። እስካሁን ባለበት ሁኔታ አንድ አራት የሀገር ውስጥ ባለሀብቶች፣ የሀገር ውስጥ ድርጅቶች ይህንን ድጋፍ በመጠቀም ይህንን የገንዘብ ድጋፍ በመጠቀም ውጭ ሀገር የሶላር ቴክኖሎጂዎችን እያስገቡ በማከፋፈል ላይ ናቸው። ነገር ግን ወደ ፊት ደግሞ ሀገር ውስጥ በማምረት ውስጥ እንዲሳተፉ ጥረት እየተደረገ ነው። አንዳንዶቹም ፈቃደኞች ናቸው። የኢትዮጵያ ልማት ባንክም ይህንን ለመደገፍ ፈቃደኛ ነው። ስለዚህ አሉ ፕሮግራሞች። ዘግይቶ በደረሰን ዜና መሰረት የሶማሊያ መንግስት በሀገሪቱ የአዲስ ዓመትና የገና በዓል እንዳይከበር አግዷል የሚለው ወሬ አላገድኩም ሲል አስተባብሏል። አንዳንድ የሃይማኖት መሪዎች ጥቃት እንዳያስከትል አታክብሩ የሚል ተናግረው ነበር። በመንግስት በኩል ግን የታገደ ነገር የለም ብሏል። አድማጮቻችን እንደምትሰሙት በዚህ የገና ሙዚቃ ፕሮግራማችን እያገባደድን ነው። በ19 በ22ና፣ በ25 ሜትር ባንድ ነው እስካሁን አብረናችሁ የቆየነው ያስተናገድናችሁ፣ እኔ አዲሱ አበበና ነገ የገና በዓልን በተመለከተ ለየት ያለ ፕሮግራም እንዳለን ከወዲሁ እናስታውቃለን። በእኛ በኩል መልካም በዓል፣ ደህና አደሩ። አሁን ትግርኛ ይቀጥላል። Underneath that tree